ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጳጉሜ 4 2008 ዓ ምት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምን አምሽታችኋል? ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ፣ አስተናጋጆቻችሁ ሰሎሞን አባትና አዳነች ፍስሃዬን። ግጭቶች ኢህአደግ በጀመረው መንገድ ሊፈቱ አይችሉም ያሉ 16 ተቃዋሚ ፓርቲዎች የኃይል እርምጃ ከቀጠለ ነገሮች ሁሉ ከቁጥጥር ውጭ ሊሆኑ እንደሚችሉ አስጠነቀቁ። በሰላማዊ መንገድ ልሰብሰብ፣ በሰላማዊ መንገድ ሰላማዊ ሰልፍ ወጥቼ ሀሳቤን ልግለጽ፣ በሰላማዊ መንገድ አዳራሽ ውስጥ ቁጭ ብዬ ሀሳቤን ላመንጭ፣ መንግስትንም ሊደግፍ የሚችል የፖሊሲ አቅጣጫዎች ችግሮች ካሉ ልናገር ብሎ የሚል ህዝብ አይ፣ አትሰበሰብም፣ አትወጣም፣ ሰላማዊ ሰልፍን መውጣት የለብህም ከተባለ መቼውንም ቢሆን በታሪክ ህዝብ ገንፍሎ እንደሚወጣ ይታወቃል። ዶክተር ጫኔ ከበደ የኢዴፓ ፕሬዝደንትና የአስራ ስድስቱ ፓርቲዎች አስተባባሪ ኮሚቴ ሰብሳቢ ናቸው። በአብይ ርዕስ ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አዲስ አበባ ያለው የዩናይትድ ስቴትስ ኤምበሲ ፌስቡክ ላይ የወጣ ጽሁፍ፣ ብዙ ወዳጆቻችን ኢትዮጵያ ውስጥ በመካሄድ ላይ ስላለው ኃይል ተጠቃሚነትና ተቃውሞ ያካሄዱት መታሰራቸውን በሚመለከት ለምን አልተናገራቸውም የሚል ጥያቄ እያቀረቡ ናቸው ይላል። ባለፉት በርካታ ሳምንታት ውስጥ የዩናይትድ ስቴትስ የዲሞክራሲ የሰብአዊ መብትና የስራ ረዳት ሚኒስትር ቶም ማሊኖውስኪ፣ የቀድሞ አምባሳደር ሀስላክና በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር የኃይል ተጠቃሚነት ተግባር እንዲያበቃ ኢትዮጵያ ውስጥ መሠረታዊ ህገ መንግስታዊ መብቶች እንዲከበሩ በይፋ ጥሪ አድርገዋል። ይላል ጽሑፉ። አቋማችን አልተለወጠም። የኢትዮጵያ ሕዝብ የሚገባውን ብልጽግና የተላበሰ መጻይ እድል እንዲኖረው ለመርዳት ያለን ቁርጠኛነትም እንደተጠበቀ ነው። በሚሊዮኖች ለሚቆጠሩ ኢትዮጵያውያን ሰብአዊ እርዳታ ማቅረባችንም ይቀጥላል። የኢትዮጵያን የረጅም ጊዜ የልማት ግብን ለመርዳት ባለን ቁርጠኛነት መሰረትም የጤናና የትምህርት ፕሮግራማችን ይቀጥላል። የዲሞክራሲ መጎላበት፣ የኢኮኖሚ እድገት፣ ክልላዊ ሰላምና ጸጥታም የዛኑ ያህል ወሳኝና የተሳሰሩ ናቸው። ስለሆነም እነዚህን ሁሉ የማራመድ ቁርጠኛነታችን ይቀጥላል ሲል ኢትዮጵያ ያለው የዩናይትድ ስቴትስ ኤምበሲ ፌስቡክ ላይ የወጣው ጽሑፍ አስገንዝቧል። የጋቦን የተቃዋሚ መሪ ዣን ፒንግ ከአስራ አራት ቀናት በፊት የተካሄደው ፕሬዚደንታዊ ምርጫን ውጤት የሚገዳደር ክስ መስርተዋል። ክሱን የመሠረቱትም በዓለም አቀፍ ማኅበረሰብ ግፊት መሠረት እንደሆነ በጋቦን የምርጫ ኮሚሽን ውስጥ ያሉ ተወካያቸው ገልጸዋል። ፒንግ በሀገሪቱ ፍርድ ቤት ክስ እንዲመሠረቱ ከገፋፏቸው መሪዎች መካከል የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን እንደሚገኙ ፖል ማሪ ጎንጆ አመልክተዋል። ፒንግ በሕገ መንግሥታዊው ፍርድ ቤት ክስ እንዲመሰርቱ ሚስተር ባንኪሙንና የፈረንሳይ ውጭ ጉዳይ ሚኒስትር እንዲሁም አንዳንድ የአፍሪካ መሪዎች መክረዋል ሲሉ በጋቦን የምርጫ ኮሚሽን አባሉ ጎንዦ ለአሜሪካ ድምፅ ራዲዮ ተናግረዋል። ዓለም አቀፍ ማኅበረሰብ በጉዳዩ ውስጥ እንዲገባ የፈለግ ነው። ዝም ከተባለ ሁኔታዎች ሊባባሱ ስለሚችሉ ነው ብለዋል የተቃዋሚው መሪ ተወካይ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሰሜን ኮሪያ ዛሬ የኒውክሌር መሳሪያዋን ብቃት ለመፈተሽ ፍንዳታ ማካሄዷ ለክልላዊ ጸጥታ እንዲሁም ለዓለም አቀፍ ሰላምና መረጋጋት አደገኛ ነው ሲሉ አውግዘዋል። የሰሜን ኮሪያ ተንኳሽና የማናጋት ተግባር እንዲሁም የኒውክሌር መሳሪያንና ተምዘግዛጊ ሚሳይሎችን ለማዳበር የምታደርገው ጥረት የሀገሪቱ ሕዝብ በድህነት እንዲኖር እና እንዲገለል አድርጓል ሲሉ ፕሬዚደንት ኦባማ ከዋይት ሃውስ በወጣው መግለጫ አስገንዝበዋል። ኦባማ አያይዘውም ከደቡብ ኮሪያ ፕሬዚደንት ፓርክ ጉንሄና ከጃፓን ጠቅላይ ሚኒስትር ሺንዞ አቢ ጋር በስልክ እንደተነጋገሩ ገልጸዋል። ሁለቱ መሪዎች ሰሜን ኮሪያ ለምትፈጽማቸው ህገወጥና አደገኛ ተግባሮች የሚከተል ነገር እንዳለ እንድትረዳ ሲባል ተጨማሪ ማዕቀብ ለመጣል እንደተስማሙ ፕሬዚዳንቱ ጠቁመዋል። ዩናይትድ ስቴትስ ደቡብ ኮሪያ ውስጥ ከፍተኛ ብቃት ያለው የመከላከያ መሳሪያ በመትከል በክልሉ ላሉት ወዳጆቿ ሀገሮች ለመከላከል ቁርጠኛ መሆኗን ደግመው አረጋግጠዋል። ሰሜን ኮሪያ የዛሬውን የኒውክለር ቦምብ መፈተሻ ያካሄደችው ለአምስተኛ ጊዜ ሲሆን በቀሰቀሰው የምድር ንዝረት ከፍተኛው መሆኑ ተገልጿል። አንድ የሰሜን ኮሪያ ጋዜጠኛ ከሀገሪቱ የመሳሪያዎች ጥናትና ምርምር ተቋም የወጣ መግለጫ በቴሌቪዥን ሲያነብ ፍተሻው ስኬታማ ነበር ብሏል። የኒውክሌር ቦምቡ ክፍልን በተለያዩ የሚሳይል አይነቶች ውስጥ ሊገነባ በሚችልበት ዘዴ ለመፍጠር የሚያስችል ነው ሲልም ጠቁሟል። ይህ የኒውክሌር መሳሪያን የማፈንዳት ሙከራ ዩናይትድ ስቴትስና ጠላቶቻችን ለደቀኑብን አደጋዎችና ለጣሉብን ማዕቀብ ምላሽ ለመስጠት የሚወሰዱት እርምጃዎች አካል ነው ሲል ጋዜጠኛው የተቋሙን መግለጫ አንብቧል። ሰሜን ኮሪያ መሳሪያውን ለፍተሻ ከማፈንዳቷ በፊት የዓለም አቀፍ ማህበረሰብን አላሳወቀችም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እና የሩሲያ ዋቻቸው ሰርጌይ ላቭሮቭ በሶሪያ በአገር አቀፍ ደረጃ ተኩስ አቁም እንዲደረግ በሚያስችሉ ሀሳቦች ላይ ጀኔቫ በያዙት ንግግር እርምጃ እያሳዩ መሆናቸውን አንድ የዩናይትድ ስቴትስ ባለስልጣን ተናገሩ። ዩናይትድ ስቴትስ በተጨማሪም በሶሪያ በአጣዳፊ ችግር ላይ ላሉት ነዋሪዎች ሰብዓዊ እርዳታዎችን በዘላቂ ያለምንም እንቅፋት ለማስገባት የሚያስችል ስምምነት ላይ እንዲደረስ ግፊት እያደረገች መሆኗ ተገልጿል። ከሚኒስትሩ ጋር አብረው የተጓዙት አሜሪካውያን ዲፕሎማቶች ግን በንግግሩ የተኩስ አቁም ስምምነት ላይ ይደረሳል ተብሎ ብዙም እንዳይጠበቅ ለማድረግ ሲሞክሩ እንደነበር ጠቅሶ ዘጋቢያችን ጄፍ ካስተር ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር በዚህ ሳምንት በብሪታንያ ባደረጉት ጉብኝት ላይ ሲናገሩ በሰላም ስምምነቱ ጎዳና ላይ አሁንም ብዙ መሰናክሎች እንደተደቀኑ ናቸው ብለው፣ ሆኖም ፕሬዝደንት ባራክ ኦባማ የተያዘው ጥረት መቀጠል እንዳለበት አምነውበታል ብለዋል። ከተኩስ አቁም ስምምነት ላይ ለመድረስ ገና ብዙ ይቀራል። የውጭ ጉዳይ ሚኒስቴር ኬሪም የሚጓዙት ፕሬዚዳንቱም እንደገና አንድ ጊዜ እንሞክር ያሉት በዚሁ ሳቢያ ነው። መሞከር ይጠቅማል ብለን ባናምንበት ኖሮ ባልሞከር ነው። የውጭ ጉዳይ ሚኒስትር ኬሪም ከሩሲያ አቻቸው ጋር ለመነጋገር እንደገና ወደ ስዊትዘርላንድ የተጓዙት በንግግሩ ተስፋ ይዘው ነው። ውይይቱ ከአንድ ቀን በላይ ላይቀጥል እንደሚችል ነው የሚጠበቀው። በዩናይትድ ስቴትስ ባለስልጣናት አገላለጽ አሁን ያልተፈቱ ችግሮች ቴክኒካዊ ጉዳዮች ናቸው። ከሚስተር ኬሪ ጋር አብረው የተጓዙ አንድ ሌላ የውጭ ጉዳይ መስሪያ ቤት ባለስልጣን እንዳሉት ከሆነ መፈታት ያለበት አንዱ ዋና አጣብቂኝ የአሌፖ ከበባ እንደሚቆም ማረጋገጥ ነው። ዋናው የንግግሩ ግብ ተኩስ እንዲቆም ብቻ ሳይሆን ከተኩስ አቁሙ በኋላ ሀገሪቱን ወደ አዲስ አመራር የሚወስድ የሽግግር ምዕራፍ ላይ ለመድረስ ሁኔታዎችን ማመቻቸት መሆኑን አስረድተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደ ወቅታዊ አንገብጋቢ ግብ በተደጋጋሚ ሲያስቀምጠው የነበረው አገር አቀፍ ዘላቂ ተኩስ አቁም እውን የመሆኑን ነገር ግን የሚጠራጠሩት ብዙዎች ናቸው። ዜናው በቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርስ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርስ በ25 ሜትር ባንድ በ12040 በ12080 በ12110 እና 12140 ኪሎሄርዝ እንዲሁም በናይል ሰዓት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጳጉሜ 4 2008 ዓ.ም ምሽት ፕሮግራም ነው። የኢትዮጵያ የዛሬ ሁኔታ ወደ ባሰ ቀውስ እንዳያዘቅጥ ምን ሊደረግ ይገባል? የሰው ልጅ ክብር ነው። የሰው ልጅ ክብር ነው። እንኳን በህግ በማንኛውም ሁኔታ በጦርነት እንኳን የወደቀ በአግባቡ መርዶ ሊነገር ለቤተሰቡም ሊረዳ ይገባል። ይሄንን እዛ ውስጥ ከፍተኛ የፖለቲካ እስረኛ የነበሩ ሰዎች ሙተው ከሆነ መንግሥት ሊደብቅ ይችላል የሚል እምነት አለ። ከዛ ውጭ ግን በወንጀልም ይሁን በፖለቲካም ይሁን የታሰረ ሰው እስር ቤት ውስጥ ሞቶ በአደጋም ይሁን ሊያመልጥ ይሁን የሰው ልጅ ክብር ስለሆነ የግድ ይሄ ሳያወላዳ መገዘረት ዛሬ ሳይ ለሁሉም መታወቅ ያለበት ነው። ዶክተር አበባ ዋያሌው በአዲስ አበባ ዩኒቨርሲቲ የአለፈልግ ሰላም ጥበብ ኮሌጅ መምህር ናቸው። በምሽቱ ለጥያቄው መልስ ይመልሳሉ። በኢትዮጵያ የተለያዩ አካባቢዎች የተቀሰቀሰው ህዝባዊ ተቃውሞ ምንነት፣ አቅጣጫና የመፍትሄ አማራጮች አገሪቷ የሚያማታ መንገድ ላይ እንዳለች በግልጽ ያሳያል። የመጀመሪያው መፍትሄ የሚሆነው የቆየ የአመታት ጥያቄን መፍታት ነው። ይሄ ለሀገሪቷም በስልጣን ላይ ያለውን ፓርቲ ለኢትዮጵያ ለሚቆረቆሩ ሁሉ ትልቅ እስትንፋት የሚሰጥ ነው። በእኔ በኩል አሁን መወሰድ ያለባት እርምጃዎች በሰላማዊ ሰልፎች ላይ መተኮስ እና መግደል፣ ማንገላታት መቆም ያለበት ይመስለኛል። በአስቸኳይ ውይይት መከፈት አለበት። የቀደሙት ዶክተር አሰግድ ሀብተወልድ የስራ አመራር ጥናት ባለሙያ ፕሮፌሰር ተሾመ አበበ በዩኒቨርሲቲ በዩናይትድ ስቴትስ ኢሊኖይ ስቴት ዩኒቨርሲቲ ቻርልስተን መምህር ናቸው። በሁለተኛው አጋማሽ ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ግጭቶች ኢህአደግ በጀመረው መንገድ ሊፈቱ አይችሉም ያሉ 16 ተቃዋሚ ፓርቲዎች የኃይል እርምጃ ከቀጠለ ነገሮች ሁሉ ከቁጥጥር ውጭ ሊሆኑ እንደሚችሉ አስጠንቅቀዋል። ወቅታዊ ሁኔታውን መነሻ አድርገው የፖለቲካ ፓርቲዎች ጥምረት በሚል የተሰባሰቡት እነዚህ ፓርቲዎች የፖለቲካና የህሊና እስረኞች ያለምንም ቅድመ ሁኔታ እንዲፈቱ፣ የጸጥታ ኃይሎች የሚፈጽሙትን ግድያ፣ ድብደባ እንዲያቆሙ ጥሪ አቅርበዋል። የጸጥታ ኃይሎች የተጋፈጡት ከታጠቁ ሰልፈኞች ጋር እንደሆነ መንግስት በተደጋጋሚ አስታውቋል። እስክንድር ፍሬው ዝርዝሩን ይዟል። በኦሮሚያና በአማራ ክልሎች የተቃውሞ እንቅስቃሴ መጀመሩን፣ ግጭቶች መፈጠራቸውንና የበርካቶች ህይወት ማለፉን ተከትሎ ተቃዋሚ ፓርቲዎች አቋማቸውን ሲገልጹ መፍትሄ እንዲፈለግም ሲጠይቁ ቆይተዋል። በፖለቲካ ውስጥ ረዘም ላለ ጊዜ የቆዩ እንደዚሁም በንጽጽር አዲስ የሚባሉ አስራ ስድስት ፓርቲዎች ለዚህ ዓላማ ሲሰባሰቡ መግለጫ ሲያወጡ ግን የመጀመሪያው ነው። ራሱን የፖለቲካ ፓርቲዎች ጥምረት በማለት የሚጠራ ስብስብም አቋቁመዋል። በዚሁ ጥምረት አማካኝነት ባወጡት መግለጫም በአገሪቱ ያሉ ግጭቶች ኢህአዴግ በጀመረው መንገድ ሊፈቱ እንደማይችሉ አሳስበዋል። የኃይል እርምጃው ከቀጠለም ነገሮች ሁሉ ከራሱ ከኢህአዴግም ሆነ ከተቃዋሚ ፓርቲዎች ቁጥጥር ውጭ ሊሆኑ እንደሚችሉ አስጠንቅቀዋል። በመሆኑም የጸጥታ ኃይሎች በንጹሐን ዜጎች ላይ የሚፈጽሙትን እስራት፣ ድብደባና ግድያ በአስቸኳይ እንዲያቆሙ አሳስበዋል። እንደዚህ አይነት ክሶችን እንደማይቀበል የሚገልጸው የኢትዮጵያ መንግስት የጸጥታ ኃይሎቹ የተጋፈጡት ከታጠቁ ኃይሎች ጋር እንደሆነ ሲገልጽ ቆይቷል። የጸጥታ ኃይሎቹ ህግ የማስከበር ስራ እየሰሩ ያሉትም ራሳቸውን ለአደጋ በማጋለጥ ጭምር እንደሆነ ያስረዳል። የተቃዋሚዎቹን ጥብረት የሚያስተባብሩት የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ በዚህ ሀሳብ አይስማሙም። በእኛ በኩል የታጠቀ በአመጽ ውስጥ የተሳጠፈ ኃይል አለ ብለን አናምንም። ይሄ ራሱ ግጭቱ እንዲመነጭ ወታደሩ ወደ ሰው ግድያ እንዲያመራ ያደረገው ራሱ የጸጥታ ኃይሉ ነው ብለን ነው የምናስበው በእኛ በኩል ምክንያቱም በሰላማዊ መንገድ ልሰብሰብ በሰላማዊ መንገድ ሰላማዊ ሰልፍ ወጥቼ ሀሳቤን ልግለጽ አዳራሽ በሰላማዊ መንገድ አዳራሽ ውስጥ ቁጭ ብዬ ሀሳቤን ላመንጭ ያንንም መንግስትንም ሊደግፍ የሚችል የፖሊሲ አቅጣጫዎች ችግሮች ካሉ ልናገር ብሎ የሚል ህዝብ፣ አይ አትሰበሰብም፣ አትወጣም፣ ሰላማዊ ሰልፍን መውጣት የለብህም ከተባለ መቼውንም ቢሆን በታሪክ ህዝብ ገንፍሎ እንደሚወጣ ይታወቃል። ይሄ በተለያዩ አገሮችም የታየ ክስተት ነው። ስለዚህ ያንን ለማስቆም በተደረገበት ሂደት ነው እንዲህ አይነት ግጭቶች እየተፈጠሩ የመጡት። ይሄ ሰላማዊ ሰልፍ የታጠቀ ኃይል ነው ብሎ ለማለት መንግስት የሚደፍርበትም የፖለቲካ ውሳኔ አይደለም። እንዴት? ምክንያቱም እኛ ያየ ነው በሰላም ወጦ ሀሳቡን ተቃውሞውን በሰላም ገልጾ ለመመለስ መንገድ ላይ የወጣ ህብረተሰብ ነው ያየ ነው። ከዛ የዘለለ ኮንቬንሽናል ዋር የመሰለ ነገር ወይም ሌሎች የተደራጁ ኃይሎች ግንባር ፈጥረው ሲዋጉ ያየንበት ሂደት አይደለም። ያለው በአማራ ክልል በተለይ አለ። በታሪክም ይታወቃል። ለጥጃ መጠበቂያ ወይም ለምን መጠበቂያ ወይም ለመንደር መጠበቂያ ብሎ ያልታጠቀ ገበሬ ይሄል። ስለዚህ ሰው ሲሞት ሳያይ መተኮሱ የማይቀር ነው። በእንደዚህ አይነት ሂደት ስታየው እና ይህንን የታጠቀ ኃይል ጋር ነው ብሎ ራስን ማወዳደር የተሳሳተ ነው የሚሆነው። የዘመናዊ የግጭት አፈታት ስልትም አይደለም። መንግስት በዚህ ጉዳይ ላይ ይህንን መግለጫ የሰጠው እና ከዚህ ላይ ግን ዶክተር ጫኔ ለምሳሌ የመንግስት ባለስልጣናት እያሉ ያሉት ሌላው ነገር ከመጣራቱ በፊት ተቃዋሚዎች ድምዳሜ ላይ ለምን ይደርሳሉ? ሳይጣራ በፊት እንደ አይነት ድምዳሜዎች ላይ ለምን ይደርሳሉ? ይህ መጣራት ያለበት ነገር ነው እንጂ መንግስትን ተጠያቂ ማድረግ ያለ ማጣራት ወይም ያለበቂ መረጃ ተገቢ አይደለም ይላሉ። ምንድን ነው የእናንተ ምላሽ በዚህ ላይ? ያላጣራው መንግስት ነው የፖለቲካ ፓርቲዎች። በእኛ በኩል በየጊዜው የሚደረገውን ነገር እናጣራለን። በየአካባቢው አባሎቻችን አሉ። በየአካባቢው እኛ ተጠሪ የሆንላቸው ሰዎች አሉ። መረጃዎቹን ይነግሩናል እያጣሩ ይነግሩናል። መነሻውን መንስኤው ምን እንደሆነ ይነግሩናል። መጽ የተነሳበትን ትክክለኛ ምንጭ እናውቀዋለን። ከዚያ አንጻር መንግስት ባልተጣራበት ሁኔታ ብሎ ካለ ያላጣራ መንግስት ራሱ ነው። ሁለተኛ ጊዜ የሚሰጠውም ጉዳይ አይደለም። ለማጣራት ጊዜ የሚሰጠውም ጉዳይ አይደለም። ቀናህነቱና ቅን ልቦና ካለው ጎንደር ላይ በተፈጠረ ማግስት ከሀገር ሽማግሌዎችም ይሁን ከምሁራንም ይሁን ከሌሎችም ገለልተኛ ከሆኑ አካሎች አንድ አካል ፈጥሮ ያንን ጉዳይ ማጣራት ነበረበት። ባለማጣራቱ ምክንያትና ራሱ የፈጠራቸውን ችግሮች እየደባበቀ ለማለፍ ያደረገበት ሂደትን ነው። እንደገና ግጭቱ እየበዛ እየሰፋ በመላ የአማራ ክልል ውስጥ ስር መስደድ የፖለቲካ ፓርቲዎቹ ባወጡት መግለጫ የፖለቲካና የሕሊና እስረኞች ያለምንም ቅድመ ሁኔታ እንዲፈቱም ጠይቀዋል። የብሔራዊ እርቅ መድረክ እንዲዘጋጅም ጥሪ አቅርበዋል። የፖለቲካ ድርጅቶች፣ የአገር ሽማግሌዎች፣ የዲሞክራሲና የሰብአዊ መብት ተቋማት፣ ምሁራን፣ የጎሳና የሃይማኖት መሪዎች እንደዚሁም ገዢው ፓርቲ ራሱ በዚህ መድረክ ሊሳተፉ እንደሚችሉም ጠቁመዋል። ሁሉም አካላት ለብሔራዊ እርቅ መድረኩ ተሳትፎ ዋስትና እንዲሰጣቸውም ጠይቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ ሬዲዮ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሰማያዊ ፓርቲ ብሔራዊ ምክር ቤት ሰብሳቢ አቶ ይድነቃቸው ከበደ ትናንት በፖሊስ ቁጥጥር ስር መዋላቸውንና ዛሬ ፍርድ ቤት መቅረባቸውን አንድ የፓርቲው አመራር አባል አስታውቀዋል። ፖሊስ አቶ ይድነቃቸውን ሕዝብ በማነሳሳት ወንጀል እንደጠረጠራቸው ለፍርድ ቤቱ ገልጿል። ፍርድ ቤቱ ተጨማሪ የምርመራ ጊዜ ለፖሊስ ፈቅዷል። መለስካቸው አማሀ ተጨማሪ አለው። አቶ የርነቃቸው ከበደ የሰማያዊ ፓርቲ ብሔራዊ ምክር ቤት ሰብሳቢ፣ ትናንት በቅሊንጦ ማረሚያ ቤት ውስጥ በድንገት በፖሊስ ቁጥጥር ስር መዋላቸውን የፓርቲው ብሔራዊ ምክር ቤት ምክትል ሰብሳቢ አቶ የሸዋስ አሰፋ ለቪኦኤ ገልጸዋል። አቶ የሸዋስ እንዳሉት የምክር ቤቱ ሰብሳቢ በፖሊስ ቁጥጥር ስር የዋሉት በቅሊንጦ ማረሚያ ቤት ከደረሰው ቃጠሎ ወዲህ ለመጀመሪያ ጊዜ ይፋ የሆነውን በሕይወት የተረፉ ታራሚዎችን ስም ዝርዝር በማየትና እሳቸው የሚፈልጓቸውን ታራሚ ማንነት እያጣሩ በሚገኙበት ወቅት ነበረ። አቶ የሸዋስ ዝርዝሩን አስረድተዋል። ዋናው እንደውም ላይ ሄደው አቶ አግባው ስልጠኝ የሚባል የምክር ቤት አባል የሰማያዊ ፓርቲ የምክር ቤት አባል እዛ ታስሯል እና እሱን ለማየት ነበር የሄደው። ስሙን አግኝቶ የአያቱን ስም ከእህቱ ላይ እየጠየቀ ነበር ጎንደር ደውሎ። በዛን ሰዓት ሁለት ሲቪል የለበሱ የደህንነት አባላት መጥተው እንፈልገሃለን ብለው ምንም ጊዜ ሳይሰጡት ሳያናግሩት መኪና ውስጥ በዛች ቅጽበት ብቻ ሰዎች ይዘውኝ እየሄዱ ነው የምትለው አሁን ብቻ ተናግሮ ስልኩንም ነጠቁት። በዛ በኋላ የትም ቦታ ለማግኘት አልቻለም። እስከ አስራ አንድ ሰዓት ተኩል ድረስ ብዙ ቦታ ፈለግን። ማዕከላዊ ሄድን፣ ሶስተኛ ሄድን፣ ጃን ሜዳ ሄድን። በቃሊቲ ዙሪያ ያሉ እና በቂሊንጦ ዙሪያ ያሉ ጣቢያዎችን በሙሉ አዳረስን፣ አላገኘነውም ነበረ። ወደ አስራ አንድ ሰዓት ተኩል ግን ቃሊቲ ገብርኤል አካባቢ በሚገኝ ፖሊስ ጣቢያ እንደሚገኝ ተገለጸልን። አስራ አንድ ሰዓት ተኩል ወደ አስራ ሁለት ሰዓት አካባቢ ፖሊስ አቶ ይርነቃቸው ከበደን ዛሬ በፌዴራል መጀመሪያ ደረጃ ፍርድ ቤት ቃል ሊት የሚድብ ችሎት አቅርቧቸዋል። ፖሊስ በምን ጠርጥሮ በቁጥጥር ስር እንደዋላቸውም አቶ የሸዋስ እንዲህ ሲሉ አብራርተዋል። ፍርድ ቤት ላይ የተገለጠው መርማሪ ፖሊሱ ያቀረበው ሰዎች እያነሳሳህ ነበረ ሰው እየተገደለ እየተቃጠለ እንዴት ትቀመጣላችሁ ብለህ እያነሳሳህ ነበረ እና በማነሳሳት ከሰናል ነው ያለ እና ያለ የሰባት ቀን ጊዜ ቀጠሮ ተሰጠ። ፍርድ ቤት እንግዲህ የአምስት ቀን ፈቅዶ የዋስትና መብት ታሳሪው አልጠየቀም ጠይቋል። ዋስትና ጠይቋል። ዋስትና የሚያስከለክልም አይደለም። ይሄ ሁከትና በጥቁት ሁልጊዜ የኛን አባላት ሌሎችንም የሚከሱበት አንቀጽ ነው እሱ። በመሰረቱ ምንም ያደረገው ነገር የለም። ስም ዝርዝር ብቻ ነው ያነበበው። እንደ ማንኛውም ጠያቂ ዋስትና ብንጠይቅ ሌሎች ግብረአበሮች ያሉ ሰነድ እንደዚህ ያደርጋል ምናምን በሚል ምክንያት ሳይሰጡ ቀርተዋል። በተለዋጩ ቀጠሮ መስከረም አራት ቀን ሁለት ሺ ዘጠኝ ዓመተ ምህረት በአቶ ይድነቃቸው ከበደ ጉዳይ ላይ ፍርድ ቤቱ የሚሰጠውን ውሳኔ ይዘን ለመቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። የመላ ኢትዮጵያ አንድነት ድርጅት መኢአድ በቅሊንጦ ማረሚያ ቤት ታራሚዎች ላይ ተፈጸመ ባለው ግድያ መንግስትን ከሰሰ። ከሳምንት በፊት በሀገሪቱ ጠቅላይ ሚኒስትር ለጸጥታ ኃይሎች የተሰጠው ትዕዛዝ በህዝብ ላይ ጦርነት ከማወጅ አይተናነስም በማለትም ትዕዛዙ እንዲሻር ጠይቋል። መለስካቸው አምሃ ከአዲስ አበባ ዝርዝሩን ይዟል። መኢአድ ትናንት በሰጠው ጋዜጣዊ መግለጫ ያሰራጨው ጽሁፍ የኢህአዴግ መንግስት እያደረሰ ነው ላለው ዘርፈ ብዙ ችግር መፍትሄው ለሰላም እጁን መዘርጋት እንዳለበት ያስገነዝባል። በመያድ የጽሁፍ መግለጫ አባባል የኢህአዴግ መንግሥት በኦሮሚያና በአማራ ክልሎች የግፍ ግድያና ደም ማፍሰስ እየፈጸመ እንደሆነ ይከሳል። ይህ እርምጃ አሉ የሚላቸውን ሀገራዊ ችግሮች እንደማይፈታም ያስገነዝባል። በተለይም በዚህ ሁሉ ችግር መካከል ነሐሴ 28 ቀን 2008 ዓ ም በቂሊንጦ እስር ቤት በሕግ ከለላ ስር በታሰሩ ታራሚዎች ላይ በተወሰደው የግድያ እርምጃ 23 ታራሚዎች እንደተገደሉ በመንግሥት ደረጃ ለሕዝብ ይፋ መሆኑን ያስታውሳል። አክሎም ከልምድ እንደምናውቀውም በሰውና በንብረት የደረሰው ጉዳት መንግሥት በይፋ ካሳወቀው ቁጥር ሊበልጥ እንደሚችል አንጠራጥርም ሲል ይከሳል። ከዚህ ባሻገር መንግሥት ፈጽሟል ስላለው ድርጊትም እንደዚህ ይዘረዝራል። አቶ አዳነ ጥላሁን የድርጅቱ ዋና ጸሐፊ። መንግስት ለታራሚዎች ሕገ መንግሥታዊ ከለላ በመስጠት ደህንነታቸውን መጠበቅ ሲገባው ይህ ሳይፈጸም ግድያ መፈጸሙም ሆነ ድርጊቱ ከተፈጸመው በኋላ ለታሳሪ ቤተሰቦች ግልጽና የማያሻማ ፈጣን መልስ በመስጠት ፈንታ በቤተሰብ ላይ ከፍተኛ ጭንቀትና አሳዛኝ መጉላላት እንዲደርስ መደረጉን ፓርቲያችን መያድ አጥብቆ እያወገዘ በሕግ ታራሚዎች ላይ የተፈጸመውንም ግድያም ሆነ በቤተሰቦቻቸው ላይ እየደረሰ ባለው መጉላላት የተሰማውን ጥልቅ ሀዘን በዚሁ አጋጣሚ ይገልጻል። በቅሊንጦ የደረሰውን ጉዳት በእርግጠኝነት የመንግስት ግድያ ነው ለማለት ምን ማስረጃ አለ ለሚል የጋዜጠኛ ጥያቄ ዘርዘር ያለ መልስ የሰጡት ደግሞ አቶ ሙልጌታ አበበ የመያድ ምክትል ፕሬዚዳንት ናቸው። ካተሎ የተጀመረው ጠዋት ነው። እኛ እንኳን የሰማነው አራት ሰዓት ምናምን አካባቢ ነው። በዚያን ጊዜ ይህ ሁሉ ጉዳት ሳይደርስ መቆጣጠር የሚቻልበት ሰዓት ነው። እስረኞች አይተኙም። ቢያንስ ለሽንት የሚወጡበት ሰዓት ነው። ማምለጥ መትረፍ የሚችሉበት ከአደጋው ሊተርፉ የሚችሉበት አጋጣሚ ተረባርበው ሊያድኗቸው የሚችሉበት አጋጣሚ ነበር። በዛን ወቅት ላይ አደጋው ይህን ያክል ሰፍቶ ተለጥጦ በሁለት አስር አሃዞች የሚቆጠር ሰው መሞት አልነበረበትም። ሀያ ሦስት ሰው ሞቶብኛል ብሎ መንግስት ሲያምን ወይም መግለጫ ሲሰጥ በወቅቱ የእሳት አደጋው የነበረውም የፀጥታ ኃይል እስረኛውን የሚድንበት መንገድ መፍጠር ይችል ነበር። ያ መንገድ ምንድን ነው? እሳቱን ኮንትሮል ሊያደርጉ ይችሉ ነበር። ለዚህ ነው እሳቱ ብቻ ያደረሰው ችግር ነው ወይ ብሎ ጥያቄ ውስጥ የሚከተው በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሚዲያ እና ሕዝብ ግንኙነት ድረክተር ዳይሬክተር አቶ መሐመድ ሰይድ ይህን ክስ በተመለከተ ምላሽ ሰጥተውናል። ከድምዳሜ መጀመሩ ትክክል አይደለም። ሲጀመር በአሁኑ ሰዓት የአደጋው መንስኤ ምን እንደሆነ አጠቃላዩን ነገር በፌዴራል ፖሊስ፣ በአዲስ አበባ ፖሊስ እና በማረሚያ ቤቶች የጋራ ምርመራ ቡድን እንዲሁም ሰፊውን ታራሚ ባሳተፈ መልኩ የማጣራት የምርመራ ስራዎች የቀጠሉበት ሁኔታ ነው ያለው። እነዚህ ጉዳዮች ሳይጣሩ ወደዚህ ድምዳሜ መሄድ ትክክል አይመስለኝም። የሟቹ ቤተሰቦችንም ህብረተሰቡንም የማይወክል አስተያየት ነው። በቂሊንጦ እስር ቤትም ሆነ በኦሮሚያና በአማራ ክልሎች የደረሰውን የሰው ህይወት መጥፋትና የንብረት ውድመት በገለልተኛ አካል እንዲጠራ የጠየቀው የመያድ መግለጫ ነሐሴ 24 ቀን 2008 ዓ ም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በወቅታዊ የሀገሪቱ ጉዳይ ላይ ለመንግሥት መገናኛ ብዙሀን መግለጫ በሰጡበት ወቅት ለጸጥታና ደህንነት ኃይሎች ያስተላልፉትን ትዕዛዝ በመኮነን ሌላ መፍትሄ እንዲፈለግ መያር ጠይቋል። አቶ አዳነ ጥላሁን ነሐሴ 24 2008 በክቡር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተሰጠው መግለጫ በሕዝብ ላይ ጦርነት ከማወጅ የማይተናነስ አሳዛኝም አስደንጋጭ መግለጫ በመሆኑ ትዕዛዙ በአስቸኳይ እንዲሰረዝ እና ከዚህም በተጨማሪ ሰሞኑን በቴሌቪዥን በአራቱ ነባር ባለስልጣናት የተካሄደው ውይይት ለተነሳው ሀገራዊ ችግር መፍትሄ ሰጪ ባለመሆኑ በመንግስት በኩል ለጉዳዩ ልዩ ትኩረት ተሰጥቶት አስቸኳይ ዘለቄታ ያለው መፍትሄ እንዲፈለግ በመጨረሻ ማያድ በአሁኑ ወቅት የተከሰተውን ችግር ለመፍታት የኢህአዴግ መንግስት በሀገር ጉዳይ ያገባኛል ከሚሉ ወገኖች ጋራ ግልጽ የማያሻማና ዘላቂነት ያለው ውይይት በማካሄድ የእርቅ መንግሥት እንዲመሠረት ጠይቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን አመሰግናለሁ ለዘገባው። ተከታዩም ርዕስ እዛው ከመኢአድና ከዋና ጸሐፊው ጋር ያቆየናል። የመላ ኢትዮጵያ አንድነት ፓርቲ መኢአድ ዋና ጸሐፊ አቶ አዳነ ጥላሁን ማሳደድ እየደረሰባቸው መሆኑን ለቪኦኤ ገልጸዋል። አቶ አዳነ ጥላሁን ይህንን የገለጹት ከጥቂት ቀናት በፊት አናግሬያቸው በነበረ ቃለመጠይቅ ጣልቃ ነበር፣ እንዲህ ብለዋል። እንግዲህ አንደኛ የአንድ ፓርቲ መሪ ነኝ

እኔ እንዳውም ተደብቄ እኮ ነው ያለሁት። ባለፈው አዲስ አበባ ይህየ ስንት ንትና አይቻለሁ መሰለህ ና ግን እግዚአብሔር ያሳየኝ። እኔ አሁን ወንጀል የምልልህም በአንተ ጋር መገናኘት የብቻ ይሄ ደግሞ መብት ነው። አንድ ሁለተኛ ኔ አነሰን አደገም የአንድ ፓርቲ መሪ ነኝ። ይህንን የመስጠት ግደታም አለብኝ። እኔ አሁን ወደ ቤተሰብ ማሄድም እንደገና ዛሬ ጡረታ ነበረችኝ ያችን ተከፍላለች። አሁን እኔ አላገኘሁም፣ ምክንያቱም ያው እዛ ቦታ ላይ ህግ መቀበላ አልቻልኩም። እኔ ያው ወደ ሌሎቹ እንትኖች ብናተኩር አሁን ግለሰብ አይሆነው የኔ ንትና አይደለም፣ ግለሰባዊ አይደለም። እርስዎ የፓርቲ መሪ ስለሆኑ እንደ ግለሰብ አይደለም። አሁን እኔ የማዩትና ማነጋግሮት እንደ አንድ ፓርቲ መሪ ነው፣ እንደ መኢአድ ዋና ጸሐፊ ነው ማነጋግሮት። እየተሳደድኩ ነው እያሉኝ ነው ያሉት? አዎ በከፍተኛ ደረጃ እንትን እያልኩ ነው። እንዳሁም ይገርማል። አሁን ቤተሰብ ያለው ስምንት ቤተሰብ ያለው ወልዳ ነው ያለው አመት ጋር እነሱ ጋር መሆን ፈልጋለሁ፣ ግን መግባት አልቻል ደግሞም አልችልም። ምክንያቱም እኔ እንዳልገባ እዚህ ያሉት እየተሳደዱ ስለሆነ እና በከፍተኛ ደረጃ አሁን እያሳደዱት ነው ያሉት በተለይ ግን እርስዎ ለምንድን ነው እየተሳደድኩ ነው የሚሉት? ምን ደርሶ ቦት ነው? እስካሁን ድረስ ወደዛ እንገባ አልተደረገም። አልኩህ አሁን ሌሎቹ እንትን ሲደረጉ አንዱ ሬጂስተር የተደረጉት ተፈላጊው ይሄ በመረጃ ያቅሩኛል የሚል ስለአለ ወደዛ መግባት አልቻልኩም። ግን በመረጃ ደረጃ ነው ወይስ የተጨበጠ ነገር ነው እየነገሩኝ ያሉት? ማስረጃ አለሁት ለዚህ መረጃ አለኝ። በመረጃ ደረጃ እንሰጣለሁ አሁን ስላልተዘጋጀበት። እሺ የሚሆኑን መሄድ አይቀርም። አሁን በእርግጥ ማለት ነው። ከሄድኩ በኋላ ግን ያው ስታሰር በቤተሰብ ይሁን በፓርቲ ደረጃ ላይ ያው ስለምትሰማው የዛ ጊዜ አሁ የሰጠው ስጋት ያህል እርግጠኛ እንደሆነ ታየዋለህ። እኔ ግን እንዲታሰሩ አልፈልግም። በይፋት ለአንተ ብዬ ስታሰር እያልኩ አይደለም ማድረግ የም ስለማይቀር ነው እንደም በእኔ መታሰር እንደም የፖለቲካ ኪሳራ እ የፖለቲካ ትርፍ እንደማያገኙ ስለማውቅ የግድ መሄድ አይቀርም። በይፋ የደረሱት መጥሪያ አለ፣ ማስጠንቀቂያ በስልኩ በምንቁማ

የተከበራቸሁ አድማጮች ይህንን የአቶ አዳነ ጥላሁንን ስጋት ይዤ ወደ አማራ ብሔራዊ ክልላዊ መንግስትና ወደ ፌዴራል መንግስቱም ቃል አቀባዮች ላለፉት ሁለት ተከታታይ ቀናት እየደወልኩ ሐሳባቸውን ለማግኘት ስጥር ቆይቻለሁኝ። ከቃለ ምልልሱ እንደተረዳችሁት ጥቂት አንድ ሁለት ቀናት ያለፈ ቃለ መጠየቅ ነበረ። ለማንኛውም ባገኘኋቸው ጊዜ ምላሻቸውን ይዤ እመጣለሁ። በስብሰባና በተለያዩ ምክንያቶች መነጋገር ሳንችል ቀርተናል። እነዚህኑ ቃል አቀባዮች በሌላ በኩል ደግሞ ዛሬ የሰማያዊ ፓርቲ ብሔራዊ ምክር ቤት ሰብሳቢ አቶ ይድነቃቸው ከበደ ትናንት በፖሊስ ቁጥጥር ስር መዋላቸውና ዛሬ ፍርድ ቤት መቅረባቸው መገለጹ ይታወሳል። በዚህ ምሽት ወደ ተከታዩ ክፍለ ጊዜ እንሸጋገራለን። አሁን ከምሽቱ ሶስት ሰዓት ተኩል ነው። አዲስ አበባ ላይ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ለጥያቄዎ መልስ የወቅቱ ህዝባዊ አለመረጋጋት ወደ ለየለት ቀውስ እንዳያዘ ቅጥምን መደረግ አለበት። በዚህና በሌሎች መሰል ጉዳዮች የአድማጮቻችን ጥያቄዎች ላይ መፍትሄ የሚሏቸውን መልስ እንዲሰጡን ሁለት ምሁራን ጋብዘናል። ከአዲስ አበባ ዩኒቨርሲቲ አቶ አበባ ዋያሌው በአለፈለገ ሰላም ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር፣ ከመቀሌ ዩኒቨርሲቲ አቶ ገብረ መድህን ገብረ ሚካኤል የፖለቲካ ሳይንስና ስትራቴጂክ ጥናቶች መምህር ናቸው። ያወያይቻቸው ትዝታ በላቸው ናት። በጣም አመሰግናለሁ። አቶ ገብረመድህን ገብረሚካኤል በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ እንዲሁም ከአዲስ አበባ ዩኒቨርሲቲ አቶ አበባው እያሌው በአለፈለገ ሰላም ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር፣ ለአድማጮቻችን ጥያቄዎች መልስ ለመስጠት ዝግጁ ስለሆናችሁ አመሰግናለሁ። ቀጥታ ወደ መጀመሪያው ጥያቄ እሄዳለሁ። ላሰማችሁ፣ ለተወደዳችሁ ኤቢያ አማርኛ ክፍል፣ ሰሞኑን የደረሰው በክሊንቶ ቃጠሎ በተመለከተ መንግስት ለታሳሪ ቤተሰቦች ያሳየው ቀን በጣም ያሳዝናል ይህን ሁሉ ቀን ዛሬን ጨምሮ የማቾችና የተጎዱትን ስም አለመግለጹ ለቤተሰቡም ለኢትዮጵያ ሕዝብ ትልቅ ንቀት ነው። በሌላ አስተያየት ምን እየደበቀ ነው ያሰኛል። በተጨማሪም ክሊንቶን እና ሌላ እስር ቤቶች እየተጨነቁ ቤተሰቦች በተስፋ ሲሄዱ በርህርህ ፈንታ መፈራራት ዛቻ ሲደርስባቸው ይበልጥ ይዘገንናል። በአሁኑ በሀያ አንደኛው ዘመን ይሄን አይነት ድርጊት በመንግስት ሲፈጸም በእርግጥም ኢህአደግ አምባገነን መባሉን ያረጋግጣል። አብነት ከእንግሊዝ ሀገር ተመሳሳይ ጥያቄዎች አሉና የተለየ አመለካከት ካለው ማለት ሰሞኑን እንደሚታወቀው በሀገራችን ላይ በተነሳው ህዝባዊ ብትኝነት መነሳሳት ወ ህዝቡ በመቃወሙ ላይ ይገኛል። በዚህም ምክንያት የኢህአዲግ ምክር ቤት ተሰብስቦ ባደረገው ስብሰባ እና በቅርቡ ባወጡት መግለጫ መሰረት ኢህአዲግ ከፍተኛ ችግር እንዳለበት ማለትም ስልጣንን ያላግባብ መጠቀም፣ ሙሰኝነት፣ ቢሮክራሲ ውስጣችን ውስጥ ያለ ነገር ስለሆነ ራሳችንን አድሰን ህብረተሰቡን ለማገልገል ተዘጋጅተናል፣ ህብረተሰቡም ሊቀበለንን ይገባል በሚል በጠቅላይ ሚኒስትሩ መሪነት መግለጫ ማውጣታቸው ቢታወስ ጉዳይ ነው። ይህን መግለጫ በሰጡ በሁለትና በሶስት ቅልይነት ውስጥ በቅሊንጦ እስር ቤት ውስጥ በተፈጠሩ በእሳት አደጋ ወይም በሌላ ምክንያት ብዙ ወገኖቻችን ህይወታቸውን ማጣታቸው ይታወቃል። ሆኖም እነዚህ ሰዎች በህይወት ይኑሩ አይኑሩ፣ ሞቱ አሉ አልሞቱም ብሎ ለቤተሰብ ማሳወቅ ማርዳት ሲገባ መንግስት ዛሬ ነገ እያለ በሚሰጠው መግለጫ ህብረተሰቡ እየተጉላላ ነው። ከዚህ የበለጠ ቢሮክራሲ፣ ከዚህ የበለጠ ስልጣንን ያላግባብ መጠቀም ምን አይነት ማስረጃ ማቅረብ እንደሚቻል ሊገባኝ አይችልም። እንግዲህ ወቅታዊ በሆነ ጥያቄን ጀምር ብዬ ነው ውይይታችንን። መልሳችሁንም ከመቀሌ ዩኒቨርሲቲ አቶ ገብረ መድህን ገብረ ሚካኤል ለምንድን ነው ለሚለው መልስ ሊፈነጥቁልን ይችላሉ። እኔም የጠያቂዋ ፊት አስተያየት ከመጋራት ባለፈ መንግስት ለምን እንደዛ እንዳረገ የራሱ ሙያ ሊኖረው ይችላል ግን ማንኛውም ምክንያት ቢኖር እንደዚህ አይነት አደጋ ሲያጋጥም የተጎዱት ሰዎች ካሉ ወይም ከዚህ በላይ ያለፈ አደጋም ካለ ለተጎጂ ቤት ሰዎች ስለማሳወቅ ነበረበት። ቤት መጋራት ባለፈ ሌላ ምክንያት ልሰነዝር አልችልም። ይ አቶ አበባው እያሌው የተለየ አመለካከት አሉት። እዚህ ላይ የሰሞኑን መወያያ እንግዲህ ትዝታ ይሄ ነው። ግን መንግስት ለምሳሌ በቁጥጥር ስምር የሚያውለውን ሰው ለማጣራት ለምን ብሎ ከጠያቄዎች ቢሸፍን ከምን ቢል ምክንያት ሊኖረው ይችላል። ያ ምክንያትም ምናልባት በቤተሰብም ተቀባይ ሊሆን ይችላል። ግን እነዚህ ሰዎች በህግ ቁጥጥር ስር ውለው ግማሹ ፍርደኛ፣ ግማሹ በቀጠጠሩ ያለ እስረኛ ነው። ቂሊንጦ ያለው ይሄንን ወዲያውኑ ማሳወቅ ነበረበት። ሁለተኛ ደግሞ ቁጥር ገለጸ ቁጥሩን ካሳወቁ በኋላ ማንነትን ማሳወቅ ያን ጊዜ ይፈጃል ብዬ አላስብም። አንደኛ ግልጽ መሆን አለበት። እዚህ ላይ መንግስት በቃጠሎ ይሄን ያክል ሰው ምናልባት ሊያመልጥ ሲልም ደግሞ ይሄንን ይሄን ያክል ሰው ሞቷል ብሎ ማሳወቅ ነበረበት። ይሄ ትልቅ ጥፋት ነው። እዚህ ጋር ቁጥር አሳውቆ ማን ማን ሞተ፣ በምን ምክንያት ሞተ ብሎ ማሳወቅ ነበረበት። ይሄ በህግ ጠለላ ስር ያለ ሰው እንደዛ አይነት ነገር ሲከለከልና ቤተሰብ ሲጨነቅ ትልቅ ትልቅ ጥፋት ነው። ዛሬ ብቻ ነው ምናልባት ወሬ የሰማሁት ስድስት ኪሎ አካባቢ ያ ምንድን ነው አንድ አስክሬን ወደ ፈረንሳይ ለጋሲዮን አካባቢ ተሰጥቷል፣ ማንነቱ ታውቆ ይባል የሰው ልጅ ክብር ነው። የሰው ልጅ ክብር ነው። እንኳን በህግ፣ በማንኛውም ሁኔታ በጦርነት እንኳን የወደቀ በአግባቡ መርዶ ሊነገር ለቤተሰቡም ሊረዳ ይገባል። ይሄንን እዛ ውስጥ ከፍተኛ የፖለቲካ እስረኛ የነበሩ ሰዎች ሙተው ከሆነ መንግሥት ሊደብቅ ይችላል የሚል እምነት አለ። ከዛ ውጭ ግን በወንጀልም ይሁን በፖለቲካም ይሁን የታሰረ ሰው እስር ቤት ውስጥ ሞቶ በአደጋም ይሁን ሊያመልጥ ይሁን የሰው ልጅ ክብር ስለሆነ የግድ ይሄ ሳያወላዳ ነገዘረስ፣ ዛሬ ሳይል ለሁሉም መታወቅ ያለበት ነው። እሺ፣ አመሰግናለሁ። አሁን በኢሜይል ከመጣልን ጥያቄ ነው። አንድ ጥያቄ የማቀርብላችሁ ናይዝጊ ሀጎስ ይባላሉ። ከትግራይ ነው ደብዳቤውን የላኩልን። አሁን ያለው መንግስታዊ መዋቅር ሳይቀየር አጠቃላይ መፍትሄ ማምጣት እንዴት ይቻላል ነው የሚሉት። አብዛኛው ተቃዋሚዎችና ህወሀት የትግራይ ህዝብ የራሱ ምርጫ እንደሌለው አድርገው በመውሰድ ህወሀት የሚያደርገውን ፕሮፓጋንዳ በቀጥታ በመውሰድ ህወሀትና የትግራይ ህዝብ አንድ ነው በማለት በተለያዩ አካባቢዎች የትግራይ ተወላጆችን ሌሎቹ ኢትዮጵያውያን በጎሪጥ እያዩ ነው። በዚህም ሁኔታ አደጋ እየደረሰበት ይገኛል። እዚህ ላይ የእኔ ጥያቄ ትናንት የተፈጠረ ነገ ደግሞ የሚጠፋ ድርጅት እና የኢትዮጵያን መስራች ህዝብ በማደባለቅ አሳዛኝ ድርጊቶች እየተፈጸሙ ነው ነው የሚሉትና፣ በወቅቱ የሚካሄደው ተቃውሞ ጋር በተያያዘ የትግራይ ተወላጆች ላይ እንዲሁም ንብረታቸው ላይ ደረሰ ስለሚባለው ጥቃትና ጥፋት ነው የሚጠይቁት አድማጫችን። አድማጮች ውይይቱ አላበቃም በነገው ፕሮግራማችን በሰፊው ይቀርባል። በኢትዮጵያ የወቅቱ ሁኔታ ላይ ውይይቱ ይቀጥላል። በኢትዮጵያ የተለያየ በኢትዮጵያ የተለያዩ አካባቢዎች የተቀሰቀሰውን ሕዝባዊ ተቃውሞ ምንነት አቅጣጫና የመፍትሄ አማራጮች ለመቃኘት የሚጥር ውይይት ነው ተከታዩ። ባለፈው ማክሰኞ የተጀመረው የዚህ ተከታታይ ውይይት ተሳታፊዎች ፕሮፌሰር ተሾማ አበበ በዩናይትድ ስቴትስ ምስራቃዊቱ ኢሊኖይ ግዛት ዩኒቨርሲቲ ቻርልስተን የምጣኔ ሀብት ጥናት መምህር፣ እንዲሁም ዶክተር አሰግድ ሀብት ወልድ የሥራ አመራር ጥናት ባለሙያና የልዩ ልዩ ክህሎቶች ማበልጸጊያ ዘዴዎች አሰልጣኝ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም ውይይት በመጀመሪያው ክፍል ማጠቃለያ የተነሳን ጥያቄ መለስ ብሎ በማስታወስ ይጀምራል። በተቃዋሚ ጎራ የተሰጡ ምላሾችንም አዛምደን እናንሳ። የጠቅላይ ሚኒስትሩን ንግግር የሰሙ የአሜሪካ ድምጽ ያነጋገራቸው የሁለት ዋና ዋና ተቃዋሚ ድርጅቶች መሪዎች የሰጧቸውን አስተያየቶች መንግስት ራሱን በባለ አደራነት የወሰደ ይመስላል ነው ያሉት አንዱ የተቃዋሚ መሪ ህዝብ ለሚያቀርበው ጥያቄ የቀረቡትን ጥያቄዎች ለመመለስ ፍቃደኝነት በማሳየትና አግባብ ያላቸው እርምጃዎችን በመውሰድ ፋንታ ስልጣኑን መንግስት ራሱ የሚሰጥ ነው የሚመስለው ከህዝብ የተሰጠው ስልጣን መሆኑ ቀርቶ ነው ያሉት አንደኛው። ሁለተኛው የተቃዋሚ መሪ ህዝብ ላነሳቸው ጥያቄዎች አግባብ ያለው መልስ መስጠት የሚችል መንግስት ዲሞክራሲ የሚከተል ስርዓት መስሎ ቀረበ ሲሉ ተችተዋል። ለዚህም ምክንያት ያደረጉት ቀደም ብላችሁ የዘረዘራችኋቸው ችግሮች ስር የሰደዱ ተደጋግሞ ሲነሱ የቆዩ ከመጨረሻው ጫፍ ደርሰው የፈነዱበት ሁኔታ እስኪደርስ ድረስ መልስ መሰጠት ነበረበት። አሁንም አገላለጽን ትክክል ማድረግ ሳይሆን ህዝብ ለሚያቀርበው ጥያቄ መንግስት አግባብ ያለው መልስ መስጠት አለበት ነው ያሉት። ሌሎች ድምጻቸው ያልተሰሙ ተቃዋሚዎችንም እንዲሁ ከግምት ማስገባት እንችላለን። እንዴት ትመለከቱታላችሁ? ይህንን የተቃዋሚዎቹ ሚና ምን ሊሆን ይገባዋል? ዶክተር አሰግድ ይሄ በጣም ወሳኝ ነገር ነው። በሀገሪቷ የወደፊት ሁኔታ ላይ ሁሉም ዲሞክራቲክ ፎርሶች መሳተፍ ይኖርባቸዋል። አሁን ያለው ደረጃ ስልጣን ላይ ያለው ፓርቲ መምራት የሚያቅተው ደረጃ ላይ ነው የደረሰው። ወታደር እየተጠቀመ ነው ለማስተዳደር የራሱን ህዝብ። ማለት እዚህ ደረጃ ደረስም ማለት ማስተዳደር ያቅቶታል። በሌላው ዓለም የምናየው ኤግዛምፕል ምንድን ነው? ብዙ ጊዜ የህዝብ መተማመን በመንግስት ላይ ሲጠፋ በራሳቸው መተማመን ያለባቸውም እና መልካም የሆኑ መንግስታት ወዲያው ነው ስልጣን የሚለቁት። የመረጠን ህዝብ ኮንፊደንስ አቶብናል ስለዚህ መተማመን ነፍጎናል ሲሉ አ መተማመን አልቻለም ስለዚህ በትናለው ይሉና ፓርላማ ይበትኑና ምርጫ ከእንደገና ያውጃሉ። ሩቅ ሳንሄድ በቅርቡ እንግሊዙ ጠቅላይ ሚኒስትር ዴቪድ ካሜሮን ምንድን ነው ያደረገው? ቮት ተደረገ በብሪት ኤግዚት፣ እንግሊዞች ህዝቡ እኛ ከአውሮፓ ህብረት ውስጥ እንወጣለን ሲሉ እሱ ይደግፍ ነበረ በአውሮፓ ህብረት ውስጥ እንድትቆይ አገሩ ግን የተለየ ፖዚሽን ህዝቡ ስለያዘ የመጀመሪያው ነገር ያደረገው እኔ ከስልጣን ይወርዳል ነው ያለው። አሁን ኢህአዴግ መቶ ፐርሰንት በዲሞክራሲያዊ መንገድ መርጾኛል ብሎ ያውም ዓለምም እኛም ሁላችንም በምናውቀው መሰረት ትክክል ያልሆነ ቢሆንም አሁን ልሶ ያ መቶ ፐርሰንት መረጠኛ ያለው ህዝብ አብዛኛው ከተቃወመው ይሄ ህዝብ አልደገፈኝምና ፓርላማውን በትናለው፣ ምርጫ ይደረግ ሁሉ እስከ ማለት መሄድ ነበረበት። የመጀመሪያው ይሄ ነበር መሆን ያለበት። ይሄን አንጠብቅም ከኢህአዴግ ከባህሪውም ከብዙ ምክንያቶች አንጻር ይሄን አንጠብቅም። ማድረግ ያለበት ግን ነገር አለ። አሁን ቢያንስ ቢያንስ በዚህ ወቅት ላይ ኦፖዚሽኖችን አሳትፎ ሰበብ ማድረግ ትቶ ማለት ነው የውጭ ሰዎች እጅ አለበት፣ ኪራይ ሰብሳቢዎች ናቸው በታች ሌቭል ያሉ ከሚለው እነኝን ሌሎች ቦታ ላይ ከማድረግ ራሱ ኃላፊነቱን ወስዶ ብቻ የማስተዳደር አልችልም ብሎ ህዝቡን እፈልጋለሁ ተቃዋሚዎቹን እፈልጋለሁ ሲቪክ ኦርጋናይዜሽኖችን እፈልጋለሁ ብሎ መድረክ ፈጥሮ በኮዋሌዥን እችን ሀገር ወደሚቀጥለው ልብል ትራንዚት መደረግ አለበት ጣልቃ ሊገባ ነው ይቅርታ ዶክተር አሰግድ የጥምረት ኃይሎች ወይም የተለያዩ ወገኖች የተሰባሰቡበት የሽግግር መንግስት መቋቋም አለበት ነው የሚሉት አዎ በጣም ይቅርታ እንግዲህ እኔ ቀላቀልኩ ነው የሚችል የሞከርኩ ነው ግን ይቅርታ ጠይቃለሁ የለም ያ እንደዛ ነው የሚለው እርግጥ ምንድን ነው ይሄንን ተቃዋሚዎች ላይቀበሉት ይችላሉ። በተለይ ኢህአዴግ ከነበረው ታሪክ አንጻር እምነት አሷል በኢትዮጵያ ህዝብም በኦፖዚሽኑ ኦፖዚሽኑን ላለፈው ሀያ አራት አመት ሲያዳክመው ጉልበት እንዳይኖረው ሲያደርግ የብዙ ፓርቲዎች ሲስተም እንዳይኖር አድርገዋል። አሁን ኦፖዚሽኑ ካምፕ አቅሙ ስትራክቸሩ፣ ምኑም እንዳይኖረው ጠፍቷል። ስለዚህ ጋፕ ቢፈጠር ቶሎ መጥቶ እንደተባለው ቅድም የአመራሩን ቦታ ተክቶ አገሪቷን በሰላም የሚያስተዳድር አማራጭ ኃይል እንዳይኖር ተደርጓል። ስለዚህ ይሄንን አካል አሁን ከእንደገና በጋራ ማስተዳደር ስላለበት ኢህአዴግ ቀርቶ የጥምረት ኃይል መመስረት ከቻለና አሳማኝ የሆኑ ነገሮች ደግሞ አላለም። ይሄ ሩልስ ኦፍ ኢንጌጅመንት የሚባላል ይሄንን የሚያስተማምን እነሱ እንዲያምኑት የሚያደርግ ካደረገ የተሻለ አማራጭ ነው። ይሄንን በአግባቡ ካላደረገ ወይም እነሱን ካላሳመነ ኦፖዚሽኑ ላይነሳ የሚችለው ጥያቄ የሚመስለኝ እኔ የኬር ቴከር ገቨርንመንት ይቋቋም፣ ኢህአዴግን አናምነውም። ኬር ቴከር ማለት በአደራ ይሄንን የማስተዳደሩን ነገር ተረክቦ ኢህአዴግም ኦፖዚሽኑ በነጻ ምርጫ ከእንደገና ተወዳድረው ህዝብ የሚፈልገውን አካል መርጦ ይካሄድ ወደሚለውም ጫፍ ኦፖዚሽኑ ሊገፋው ይችላል። ይሄን ኢህአዴግ ይቀበላል አይቀበልም መወሰን አንችልም። ግን አንዱ ኦፖዚሽኑ ይገፋል ብዬ የማስበው ሀሳብ ኬርቴከር የሚባል ለጊዜው ባላደራ መንግስት ተመስርቶ አደጋ በሌለበት ሁኔታ ሀገራችንን ወደሚቀጥለው ይሄድ የሚል ነው። ይሄም ጥሩ አማራጭ ነው። ምክንያቱም በባህላችን ኔጎሽሽን ብዙ አናውቅም። ድርድር በቃ ዜሮ ሰም ነው። ሁሌ እኔ ካሸነፍኩ እኔ ከሞት ሰርዶ አይቀር ነገር በእኔ ያልኩት ካልሆነ እጠፋታለሁ እንጂ የእኔም ደጋፊዎች ሁላችንም ተያይዘን አይነት ነው። እንጂ እንደውም ድርድር ውስጥ ተገብቶ ኢህአዴግም እውነተኛ የሆነ ኦፖዚሽኑን የኢትዮጵያን ህዝብ ሊያሳምን የሚችል ድርድሮች አድርጎ የሆነ ነገር ሰጥቶ መቀበል አለበት። እዛ ደረጃ ላይ እስካልተደረሰ ድረስ አሁን ያለው የኢትዮጵያ ህዝብ ጥያቄ በቀላሉ ተድበስብሶ ከእንደገና ኢህአዴግ ተመልሶ በነበረበት ሁኔታዎች አይደለም። የአንድ የብሔርን የበላይነት አግኝኖ ከሌላው ህዝብ እያጣላ ያንን ህዝብ መጠቀም ያድርገው እንደፈለገው የኖረበት ስርዓት ከዚህ በኋላ አይከሰትም። አሁን ኢህአዴግ የቀረበለት ጥያቄ ምንድን ነው? ተደራድሮ ፌር የሆነ ሼር አግኝቶ እንደ አንድ ፓርቲ ከእንደገና በህዝብ አይሉኝታ አግኝቶ መወዳደርና እሱንም የደጋፊዎቹንም ኢንትረስት አስጠብቆ በኔጎሽሽን ውስጥ እውነተኛ በሆነ ድርድር ውስጥ መግባት ነው ያለበት፣ ወይስ በኃይል ተማምኖ መጨረሻ ላይ ራሱንም ኢትዮጵያንንም ብዙ ህይወት አጥፍቶ ሁላችንንም ወደማይጠቅም ነገር ነው መግባት የሚፈልገው? የሚል ጥያቄ በአስተዋይነት በአርቆ ሀሳቢነት ከንዴትም ተቆጥቦ በስልጣን ላይ ያሉ ሰዎች ለድርድር ይቅረቡ፣ ለእውነተኛ ድርድር ማለት ነው። መልካም ፕሮፌሰር ተሾመ ተጨማሪ ጥያቄ አላነሳም። ምን አይነት ቀጣይ እርምጃዎች መኖር አለባቸው? የተቃዋሚዎቹስ ሚና ምን ሊሆን ይገባዋል? አዎ፣ የተቃዋሚዎቹስ ሚና ምን መሆን አለበት? ተቃዋሚ ስንል አንደኛ ኢህአዴግ ደጋፊዎች እንዳሉት ምንም ጥርጣሬ የለውም። እንደ ፓርቲ የጠቀማቸው ሰዎች አሉ፣ የደገፋቸው ሰዎች አሉ፣ ያለማቸው ሰዎች አሉ፣ ያንከባከባቸው ሰዎች አሉ፣ እድል የሰጣቸው ሰዎች አሉ። እነኚህ ደጋፊዎች ናቸው። ይሄ የተሰወረ አይደለም፣ መሰወርም የለበትም። ሁለተኛ ገዢው ፓርቲ አንዱን አካል ከሌላው ጋር እሳትና ጭድ በማድረግ ለጊዜው ብዙ ጊዜ ገዝቷል። ያ እሳት የነበረው እኔ እሳት አይደለሁም፣ ጭድም መስሎ የታየው እኔ ጭድ አይደለሁም ባይ ስለሆነ መሰረቱ መለወጥ አለበት ማለት ነው። በኢህአደግ በኩል ሶስተኛ፣ በተቃዋሚ ፓርቲዎች በኩል ቲፒኤልኤፍን የማስወገድ ዓላማ ብቻ መኖር የለበትም። ለኢትዮጵያ ለሁሉም ነች የእኛ አላማ መሆን ያለበት እንደ ህዝብ ኢህአደግም ሆነ ሌሎችም ፓርቲዎች በሙሉ አንዱ አንዱን አስወግዶ ለብቻው ሀይል ሊኖረው አይችልም ሶስተኛ መደረግ ያለበት በተቃዋሚዎቹ በኩል ዴሞክራሲያዊ መንገድ መቀየስ አስፈላጊ ስለሆነ በዛ በኩል መደራደርና በሚስማሙበት በኩል መተባበር መጀመር አለባቸው። አራተኛ ይህንንም ለማድረግ ኮአሊሽን ቢልዲንግ ልበለው በእንግሊዝኛ አስፈላጊ ስለሆነ ይሄ ሁሉ አሁን መጣመር አለበት። በአስቸኳይ ዩናይትድ ፍሮንት መኖር አለበት። የተሰባበረ ፓርቲ በየሰፈሩ አንድ ፓርቲ ቢደረግ ዋጋ የለውም እና ኮአሊሽን ቢልዲንግ አሁን መጀመር አለበት። ከዚያም መሸጋገር የማይቀር ስለሆነ ሽግግሩ እንዴት ይሁን? ህዝቡስ የራሱ ገር ባለቤት የሚሆንበት መንገድ እንዴት ነው የሚፈጠረው? ያንንስ ሽግግር እኛ እንዴት አድርገን ነው የምናለማው የሚባል ንግግር መጀመር አለበት። ያ ነው መደረግ ያለበት። አሁን ይሄ ሁሉ ነገር ሲነገር አስፈላጊ ሆኖ ደግሞ መታየት ያለበት በእኔ አስተሳሰብ ያለው ህገ መንግስት መሸጋገሪያ ሆኖ አዲስ ከማፍጠር ማለት ነው ሽግግሩ እስኪቀና ድረስ ሁሉንም ነገር በደንብ አስተካክሎ እስኪሰራ ድረስ ባለው ህገ መንግስት መገልገል አስፈላጊ ይመስለኛል። እነኝህን ከተደረጉ የቀሩት ሁሉ የፖሊሲ ጉዳዮች ስለሆኑ የፖሊሲ ጉዳይ ደግሞ ከህዝብ ጋር ተወያይቶ የሚደረግ ነገር ስለሆነ እሱ ኋላ ሊቀጥል ስለሚችል እነኝህን አስቀድሞ መሰራት ያለባቸው ይመስለኛል። መልካም። እንግዲህ መሰረታዊ ጉዳዮችን አስቀምጣችኋል። በአማራጭነት ይበልጡንም ደግሞ አፋጣኝ እርምጃ ሊወሰድባቸው የሚችሉትንና ዘለቄታ ባለውም ውጤት መሰረት ሊሆኑ የሚችሉ በመንግስት በኩል ይበልጡን ኃይል ያለው አካል ነውና ሊወሰዱ የሚገባው ያላቸኋቸውን ጨምራችሁ ገልጣችኋል። ምናልባት የመጨረሻ ጥያቄ ብናድርገው ተጠያቂነትን በተመለከተስ ቀደም ብሎ እንደተዘረዘረው መንግስትም ጭምር ገዥውም ፓርቲ ጭምር እንዳመነው የሰው ሕይወት ጠፍቷል። አሁንም እየጠፋ ነው። ቀጣይ አደጋ ቀጣይ ኅልፈትም እንዳይፈጠር የቀደመው ተጠያቂነት እንደሚኖር ማወቅ አንዱ ሁለተኛም የዜጎች ህይወት የአንድ ሰብአዊ ፍጡር ህይወት እንክብካቤ እንዲደረግለት፣ ጥበቃ እንዲደረግለት አሁን በስራ ላይ ያለው ህገ መንግስትም ጭምር ያን ስልጣን ይሰጣልና ይህን ተጠያቂነት በተመለከተስ ለሚመጡት ሁነኛ ለውጦች መሰረት በሚጠል መልኩ እንዴት መደረግ አለበት መወሰድ አለበት ትላላችሁ ዶክተር አሰግድ? አንድ ነገር ቶሎ ብዬ መጥቀስ የምፈልገው አሁን ባለበት ሁኔታ እኛ ከኢትዮጵያ ህዝብ ነው ርቀን ያለ ነው። የኢትዮጵያ ህዝብ እንዴት ነው ወደፊት ሚካሄድ ያለበት እንደተባለው ሌላ የኮዋሌጅን ተፈጥሮ ኮንስቲትዩሽን ተቀይሮ ነጻ ምርጫ ተደርጎ መከላከያውን፣ ፖሊሱን እነኝህ የመሳሰሉት የህዝብ ሆነ ወይም ለሀገር የሚቆሙ ተደርገው እንደዚ አይነት ለውጦች ሊጠይቅ ይችላል። ወደ ዳይሬክሽን ህዝቡ እንደሚወስደው አናይም። በተቃዋሚውም በኩል ደግሞ እንደተባለው ብዙ ሰብሯቸዋል ኢህአዴግ እና ብዙ ሮል ላይ ጨዋቱ ይችላሉ። ግን ወደፊት መጥተው በሶሉሽኑ ላይ ተሳትፎ ቢያደርጉና እንደተባለው ግንባራቸውን አሰባስበው ሀገሪቱ አደጋ ላይ ነች እና በአንድ አይነት አቋም መስመር ቢይዙ ነገሩን፣ ትራንዚሽኑን በጣም ስሙዝ ያደርገዋል። ተጠያቂነት ላይ ግን እኔ ማለት የምፈልገው ምንድን ነው በጣም በሚገርም ሁኔታ እኔ ያላየሁት ነገር ነው ያየሁት። ኢህአዴግ አሁን የወሰደው በድብቅ በምናምን የሚያደረጉት ነገር እንዳለ ሆኖ ፌስቡክ ላይ በተለጠፈ ህዝብ በሰማው መንገድ ህዝቡን ለማፈን ወታደሩን አዘናል፣ ወታደሩ እንዲያስቆም የህዝቡን ተቃውሞ ሰላማዊውን ሰው ልከናል የሚለው መልእክት ለእኔ በአደባባይ የማጥፋት ዘመቻ መከላከያውን ተጠቅመን ልናረግ ወስነናል ነው። ከአንድ ኃላፊነት ከሚጠበቅበት ህዝብ ከሚያስተዳድር መንግስት የማይጠበቅ ነው ለእኔ። በባህላችንም እንዲህ አይነት አይን ያወጣ መሳሪያ የያዘን በጫካ የገባን አንደርስታንደብል ነው፣ ግን ሰላማዊ ሰው ህጻናት ልጆችን ኢንዲስክሪሚኔት በሆነ መንገድ መግደል ዛሬ ሊያመልጡት ይችሉ ይሆናል የሰው ልጅ ህይወት ነው። በተለይ አሁን በሀያ አንደኛው ክፍለ ዘመን እያንዳንዷ ነገር በፌስቡክ በሴልፎን እየተያዘች ነው። ይሄ መንግስት አናውቅም፣ መቼ ይሁን ግን፣ ስልጣን ላይ የማይሆንበት ጊዜ ይመጣል። ነገ ተጠያቂ ይሆናል። የሚገሏት እያንዳንዷ ህይወት ነገ በወንጀል ታስጠይቃቸዋለች። ስለዚህ እኔ መልእክቴ እንዳውም ለኢህአዴግ ደጋፊዎች ነው። መልእክቴ ለቲፒኤልኤፍም በስልጣን ላይ ትልቁ ሮል የሚጫወተውም ሆነ በሱ ስር ላሉ ሌሎቹ ፓርቲዎች እና የኢህአዴግ ቀንደኛ ደጋፊ የሚባሉት የተወሰኑ ሰዎች ዝም ብለው በጭፍን ለሚወስዱት እንደዚህ አይነት ህዝብ ላይ የተነሳሳ ነገር ለራሱ ለኢህአዴግ ደጋፊዎችን ወደማይመች መንገድ ሁላችንም ለማይጠቅም መንገድ ሊያስኬድ ስለሚችል የጥቂቶች የሚወስዱት ህዝብ ላይ የተነሳ ኃላፊነት የጎደለውን ነገር በቃ ማለት ያለባቸው አቁም ብለው ከውስጥ መቃወም ያለባቸው ሰላማዊ ሰልፍም ወጥተው ይሁን በግልጽ በሚዲያም ይሁን በሚችሉት ባላቸው ኢንፍሉወንስ የሆነ ነገር ማድረግ አለባቸው። አሁን ኦፖዚሽኑ ተነስቶ ህዝቡ ሊከላከል አይችልም። ህዝቡም መሳሪያ የለውም። ይሄንን መጀመሪያ ሊያደርግ የሚገባው የኢህአዴግ ደጋፊ ነው። ነገ ከሚጸጸቱ ነገ ሁሉም በዚህ ጉዳይ ኃላፊነት ከሚሆኑ ሀገራችን ህዝቡ ወደማሁን ነገር ወደማንመልሰው፣ ወደማንቀለብሰው ነገር ውስጥ ከመግባታችን በፊት ህሊና ካላቸው ሀገር የሚወዱ ከሆነ ህዝብ የሚወዱ ከሆነ የኢትዮጵያን ባህልና እግዚአብሔርን መፍራት የህዝብን አንድነት መተባበር፣ መደጋገፍ፣ ይቅር መባባልን የሚቀበሉ ትንሽም ቢሆኑ ሀገር የሚወዱ ይኖራሉ ብዬ አምናለሁ። ትንሽ ሊሆኑ ይችላሉ። መስመር ሳይሰት ይህን ህዝብ መጨፍጨፍ፣ መከላከያ ሰራዊት መላክ ቢያስቆሙ ነገም ተጠያቂ ይሆናሉ። መስመርም ከሳተ በኋላ እነሱንም መልሶ ወዳጆቻቸውንም ስለሚነካ ከአሁኑ ቢያስቆሙ የሚለውን እኔ መልእክት፣ ለነሱ በትህትና የማቀርበው። መልካም ፕሮፌሰር ተሾመ በዚህ በኩል እኔ የምለው ኢህአዴግ አሁን ችግር ላይ ቢወድቅም አንዳንድ የተሰራ ነገር አለና ይሄንን የጀመሩትን ነገር የተሰራውን ነገር ለሀገሪቷ ከተባለ ለኢትዮጵያ ነው ከተባለ እነኛ የልማት ጉዳዮች እንዲቀጥሉ ዋና ኃላፊነቱ የኢህአዴግ ነው፣ እንዳይቋረጡ፣ እውነት ልማት ከሆነ ሀሳባቸው በዚህ የተነሳ ማንኛውንም የፍትህ ጉዳይ የሚመለከት ነገር ከአንድ ጄኔሬሽን አንዱ ዝም ብሎ ያልፈዋል፣ የሚጠይቀው የለም የሚባል ነገር የለም። አሁን የተሰራ ግፍ ካለ ኢንጀስትስ ካለ ተጠያቂነቱ የማይቀር ነው። ወንድሜ ዶክተር አሰገድ እንዳለው እኔም በዛ አስማማለውኝ። ተጠያቂነቱ ለምን ጊዜው የማይቀር ስለሆነ ወንድማማች እና እህትማማች አባትና እናትን በሰላም በንግግር በውይይት ነው እንጂ በጣም እንጂ የሚሆን ነገር ዘለቄታ የለውም። ዘለቄታ የለውም። ለሁሉም ዘለቄታ የለውም እና በሽግግርም ጊዜ ቢኖር ይሄ የፍትሁ ጉዳይ ሊጀመር ይቻላል። ጥያቂነትም ሊመሰረት ይቻላል። ሊጨምር ፈልገው ወንድሜ ያስሰግድ እንዳለው ናሽናል ሪኮንስሊሽን ወይንም የእርቅ ጉዳይ መጀመር አለበት። እኛ ኢትዮጵያውያኖች በዚህ በጣም የታወቅነን። ለምንድንነው የእርቅን ጉዳይ የማንመለከትበት ምክንያት? ማንኛውም መንግስት ስህተት ሊሰራ ይችላል። እያንዳንዳችንም እንደ ግል ስህተት እናደርጋለን። ታዲያ ያንን እኮ የምናስቀረው ተሳስቻለሁ እና በዚህ መንገድ ልስራ ወይ፣ አይ አይደለም በዚህ መንገድ አንተ አትሰራ፣ ሁለተኛ እናምንህም ከተባለ ተነስቶ መውጣት የግድ ነው የማይቀር ነው ጊዜ ብጅ እንጂ። ስለዚህ ናሽናል ሪኮንሲሊሽን ደግሞ ቢጀመር በጣም ይጠቅማታል ለኢትዮጵያ ባይ ነኝ ሉላ ላይ ልጨምር ትንሽ እሺ ዶክተር አሰግድ በጣም ወሳኝ ነገር ነው ፕሮፌሰር ያሉት ጥቂት አመራሩን ፓወሩ ያላቸው ሰዎች ፍሬም ኦፍ ሪፈረንሳቸው የተለየ ነው በእርቅ ማመን እንደ ሽንፈት እንደ ውድቀት ወይም እንደመሸነፍ አድርገው ነው የሚያዩት ያንን እንዴት ተደርጎ በዚህ በአጭር ጊዜ ውስጥ አቋማቸውን ይቀይራሉ ብዙ ግፊት ይጠይቃል ምክንያቱም እንደምናውቀው በይቅርታ ማለት ሌሎችን ይቅር ማለት ለድርድር መቅረብ የጠንካራነት ምልክት ነው እንጂ የመሸነፍ ምልክት አይደለም። ይሄን ግን በልምድ እንዳየነው የኢህአዴግ አመራሮች አላሳዩንም። ለምን? ከዱሮ ጀምሮ በአልባንያን ሶሻሊዝም ሃይማኖት፣ ካልቸር እነኝን የሚንቅ ነው፣ አንታይ ሶሻል ነው። ስለዚህ ይሄ የኢትዮጵያ ካልቸር ይቅርታ፣ መደራረግ፣ መታረቅ የሚሉትን ነገሮች በአይዲዮሎጂ ደረጃ ነው ኢምብረስ ያደረጉ። ሌላው የሚያነቧቸው መጽሐፍቶች፣ የተከተሏቸው ሲስተሞች እንደ ማካቬሌ የመሳሰለ በባህላችን የሌለ በመንግስት ሌቭል እዚህና እዛ ጋር ማጋነኖች አሉ። ግን መስመር የለቀቀ ማደናገሩ እነኝ የሚከተሏቸው አይዲዮሎጂዎችና ታክቲኮች ከእኛ ባህል የተጻረረ ነው። ስለዚህ እርቅ ሲባሉ፣ እንስማማ ሲባሉ እንደ መሸነፍ፣ እንደ በታችነት፣ እንደ ሞኝነት ነው እያዩት የመጡት። ጠንካራ ከሆኑ በራሳቸው መተማመን ካላቸው እውነተኛው መንገድ እርቅ ነው። እርቅ ለሁሉም ዊን ዊን የሚባሉ አንዱ የሚያሸንፍበት ሌላው የሚሸነፍበት ሳይሆን እርቅ እኮ ነጎሽት አድርጎ ትሰጣለህ፣ ትቀበላለ ለሁለቱም ወገን የሚያስማማ ነገር ነው እና እኔ ኢህአዴግ መገፋት አለበት ይሄና አይዲዮሎጂ አመለካከቱን እርቅን፣ ሰላምን፣ መቻቻልን የሚለውን ነገር የሚቃወም አስተሳሰባቸው ኮንፍሮንት መደረግ አለበት በውስጥም በራሱ ፓርቲውም ሞት መልካም የኢትዮጵያ ወቅታዊም ሆኑ ዘላቂ ሁኔታን የሚመለከቱ ጉዳዮች ገና ብዙ ያነጋግሩናል። የመፍትሄ አማራጮቹም ሰነዘሯቸዋቸው ፍንጮች፣ ሌሎችም በዚህ ሰዓት ይህም ፕሮግራም የሚከታተሉ አድማጮቻችንም እርስ በርስ በየቤቱ የሚወያዩበት እንደሚሆኑ የተሻለ አዝማሚያዎች እንደሚፈጠሩ ተስፋ አድርጋለሁ። ውይይቱ ይቀጥላል። ለዛሬው ግን እንግዶቼ ፕሮፌሰር ተሾመ አበበ በዚህ በዩናይት ስቴትስ ምስራቃዊ ኢሊኖይ ክፍለ ግዛት ዩኒቨርሲቲ ቻርልስተን የምጣኔ ሀብ ጥናት መምህር ዶክተር አሰግድ ሀብተወልድ የሥራ አመራር ጥናት ባለሙያና የልዩ ልዩ ክህሎቶች ማበልጸጊያ ዘዴዎች አሰልጣኝ፣ ለጊዜያችሁ ከልብ አመሰግናለሁ። መልሼ እንደማገኛችሁ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ታንክ ዩ። አመሰግናለን አሉና አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በሶማሊያ ለሩብ ምዕተ ዓመት የዘለቀው የእርስ በርስ ጦርነት፣ የነውጠኛው የአልሻባብ አሸባሪ ቡድን በአካባቢው ተጠናክሮ መውጣትና በታሪክ ከባዱ መሆኑ የተነገረለት የድርቅ አዙሪት ታክለውበት ሕዝቡን በከፍተኛ ቁጥር ለስደት ዳርገውታል ዛሬ 463 ሺህ የሚሆኑ ሶማሌዎች በጎረቤት ኬንያ የመጠለያ ካምፖች ውስጥ ይኖራሉ ይልና የምሽቱ የአሜሪካ ድምፅ ራዲዮ ርዕሰ አንቀጽ ሀተታውን ይጀምራል። በአሁኑ ወቅት በሶማሊያ ያለው ሁኔታ ፈጣን መሻሻል ይታይበታል። በአዲስ የተዋቀረው መንግሥትና ምጣኔ ሀብቱ ስር እየያዙ ነው። የሀገሪቱ የጸጥታ ኃይሎች እየተጠናከሩ፣ የአልሻባብ ነውጠኞች ደግሞ የመንግስቱና የአሚሶም ኃይሎች በጋራ በሚወስዷቸው እርምጃዎች በርካታ ይዞታቸውን እያጡ ነው። ለ2014 የሦስትዮሽ ስምምነቱ ምስጋና ይድረሰውና ደግሞ የሶማሊያ ስደተኞች ከኬንያ ወደ ሀገራቸው መመለስ ጀምረዋል። ያም ሆኖ ግን ራሷ ሀገሪቷ፣ በሀገር ውስጥና በውጭ ያሉ ሕዝቦቿ፣ እንዲሁም ከስደት የተመለሱ ዜጎቿ አሁንም የሰብአዊ እርዳታ በእጅጉ ያስፈልጋቸዋል። በመሆኑም ነው ይላሉ ውጭ ጉዳይ ሚኒስትር ጆን ኬሪ በቅርቡ ኬንያን ሲጎበኙ እንደተናገሩት ዩናይትድ ስቴትስ ፈጥና ምላሽ የምትሰጠው ዩናይትድ ስቴትስ ለስደተኞች ከስደት ለሚመለሱና ለድርቅ ሰለባዎች እርዳታ የሚውል ተጨማሪ 117 ሚሊዮን ዶላር እንደምትለግስ ይህም በጠቅላላው በዚህ ዓመት ብቻ የረዳችውን ገንዘብ ወደ 265 ሚሊዮን ዶላር ከፍ እንደሚያደርገው ስገልጽ ደስታ ይሰማኛል፣ ብለዋል ውጭ ጉዳይ ሚኒስትር ጆን ኬሪ ይልና ርዕሰ አንቀጹ ሐተታውን ይቀጥላል። ዩናይትድ ስቴትስ የምትሰጠው ይህ እርዳታ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር በፈቃዳቸው ለሚመለሱ ዜጎች በቅርቡ ላቀረበው ተጨማሪ እርዳታ የለገሰችውን 29 ሚሊዮን ዶላር እንደማይጨምርም ባለሥልጣኑ አስረድተዋል። ከአዲሱ እርዳታም 87ቱ ሚሊዮን ዶላር በኬንያና ሶማሊያ ላሉ ስደተኞችና የድርቅ ሰለባዎች ምግብ አቅርቦት ይውላል ተብሏል። ዩናይትድ ስቴትስ በተጨማሪ በአካባቢው ከሚንቀሳቀሱ በርካታ ሰብአዊና የረዴት ድርጅቶች ጋር በመተባበር በተለይ ለመድረስ እጅግ አዳጋች በሆኑ የደቡብና ማዕከላዊ ሶማሊያ ግዛቶች እርዳታ ትሰጣለች፣ ሁኔታዎች እንዲሻሻሉ ትጥራለች። በእነዚያ አካባቢዎች ከሚሰጡ እርዳታዎች መካከልም መጠለያ መሥራት፣ ንጹሕ የመጠጥ ውሃ ማቅረብና የጤና ጥበቃ አገልግሎት መስጠት ይገኙባቸዋል ይልና የብዌርስ አንቀጽ ሀተታውን ሲያጠቃልል ዩናይትድ ስቴትስ በሶማሊያ ያለውን አስከፊ ሰብአዊ ቀውስ ለማስወገድ በቁርጠኝነቷ ትቀጥላለች። በኬንያና ሌሎች አካባቢ ላሉ ስደተኞች ጥበቃና እርዳታ መስጠቷን ትቀጥላለች። ዓለም አቀፉ ኅብረተሰብም ለሶማሊያ ስደተኞች ዘላቂ መፍትሔ ማምጣት ይቻል ዘንድ ለሰብአዊ እርዳታው መዋጮ እንዲያደርግ ጥሪ ታቀርባለች ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች የምሽቱ ፕሮግራማችን እዚህ ላይ ተጠናቋል አሁን ትግርኛ ይቀጥላል በእኛ በኩል ሰላም ደህና ደሩ